የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጳጉሜ 2 2016 ዓ.ም ዝግጅታችን ጀመረ። ሴ ነው ለልቤ የቀረበ ነው ወይም በጣም ፓሽኔት ነኝ። ሰውን መርዳት ከጤና ዘርፍ በላይ ደግሞ ሰውን የምትረዳበት መንገድ የለምና ወደ ጤና ሙያ የገባሁት ለዛ ነው። ግን የጤና ሙያ ውስጥ ከገባሁ በኋላ ሞር ከክሊኒካል ስራዎች ይልቅ የህብረተሰብ ጤና የምንለው ወይም ፐብሊክ ሄልዝ የምንለው ላይ ራሴን አገኘሁት ወይም ደግሞ እዛ ላይ ነው መስራት ያለብኝ ብዬ ወሰንኩ። ሶ የሰማችኋት ዶክተር ምስክር ካሳሁ ናት። ጊቭ ሶሳይቲ ኢትዮጵያ ጊቭ በሚል መጠሪያ የሚታወቀው ግዙፍ የበጎ ፍቃደኛ ጤና ባለሙያዎች ትስስር አጋር መስራች ናት፣ እንግዳችን አድርገናታል። ሰላም ጤና ይስጥልን አድማጮቻችን፣ ደህና አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። አሉላ ከበደ ዋና አዘጋጁ ነው። እንዲሁም ንጉሱ ታምሬ ስርጭቱን በማቀናበር አብሮን ይቆያል። ወደ በኋላ ላይ የሙዚቃ ቃና ከእንግዱ ወልዴ ጋር ይኖረናል። አብራችሁን ታምሹ ዘንድ በድጋሚ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ የተሰባሰቡ የሰዓቱን ዜናዎች ትሰሙ ዘንድ ወደዛው እናልፋለን። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። በኬንያው የእሳት ቃጠሎ ሁኔታቸው ያልታወቁ ተማሪ ልጆቻቸውን ወላጆች በጭንቅ እየተጠባበቁ ነው። ኬንያ ውስጥ ከትላንት በስቲያ ሐሙስ በአንድ የመጀመሪያ ደረጃ ትምህርት ቤት 17 አዳጊ ወጣቶች በሞቱበት የእሳት አደጋ እስካሁን አድራሻቸው ያልታወቁ ተማሪ ልጆቻቸውን ወላጆች በጭንቅ እየተጠባበቁ ነው። የኬንያ ምክትል ፕሬዚደንት ሪጋቲ ጋቻጓ አደጋው በተከሰተበት ቦታ ለጋዜጠኞች በሰጡት መግለጫ እስካሁን ሰባ የሚደርሱ አዳጊ ወጣቶች ሁኔታ አለመታወቁን ተናግረዋል የተማሪዎቹ ቤተሰቦች እስከ ዛሬ ቅዳሜ ድረስ የልጆቻቸውን ሁኔታ ለማወቅ በጭንቅ በመጠባበቅ ላይ ይገኛሉ ብለዋል። በቃጠለው የቆሰሉ 14 ህጻናት በሆስፒታል ሕክምና እየተሰጣቸው መሆኑም ተገልጿል። ፖሊስ የአንዳንዶቹን ተጎጂዎች ማንነት ለመለየት ምርመራ በማድረግ ላይ መሆኑን ኤኤፍፒ ዘግቧል። ቃጠሎ በተነሳበት በማዕከላዊ ኬንያ ኒሪ አውራጃ እንደራሻ አካዳሚ የማደሪያ ክፍል ውስጥ ከ150 በላይ ወንዶች ተኝተው እንደነበር ተነግሯል። የቃጠሎው መንስኤ እስካሁን በውል ባይታወቅም፣ በቅድሚያ የወጡ ዘገባዎች በመኝታ ክፍል ውስጥ መጨናነቅና የደህንነት መርህ ጥሰቶች እንደነበሩ ጠቁመዋል። ፕሬዚደንት ዊሊያም ሩቶ የሶስት ቀናት ብሔራዊ ሀዘን አውጀው ስለ አደጋው ሙሉ ምርመራ እንደሚደረግና ተጠያቂነት እንደሚኖር ቃል ገብተዋል። ስምንት መቶ ህጻናት ተማሪዎችን የሚያስተናግደው ትምህርት ትምህርት ቤት ከናይሮቢ በስተሰሜን 170 ኪሎ ሜትሮች ላይ ይገኛል። አልጄሪያውያን ለ20 ዓመታት የገዙትን የቀድሞ ፕሬዚደንት በአመፅ ከስልጣን እንዲወርዱ ካደረጉ አምስት ዓመታት በኋላ አዲስ ፕሬዚደንት ለመምረጥ ዛሬ ቅዳሜ ድምፅ እየሰጡ ነው። በዲሞክራሲ ኃይሎች ላይ የተቀሰቀሰው የሰራዊቱ ክፍል የቀድሞውን ፕሬዚደንት ከስልጣን ካስወገደ በኋላ በሚደረገው ምርጫ ሶስት ተፎካካሪዎች የቀረቡ ሲሆን ለሰራዊቱ ቅርበት አላቸው የተባሉት የወቅቱ ፕሬዚደንት አብዱልማጂድ ቲቦዩን ያሸንፋሉ ተብሎ ይጠበቃል። ሁለቱ ተፎካካሪዎች ከእስላማዊ ፓርቲ አብዱላሂ ሐሰን ሸሪፍ እና ከ ሶሻሊስት ኃይሎች የሱፍ አውችቼ ናቸው። ብዙ ዜጎች በምርጫው ትልቅ ለውጥ ማምጣት እንደማይቻል ሲናገሩ፣ አንዳንዶቹም ምርጫውን በመቃወም ጥርጣሬያቸውን ከወዲሁ እያሰሙ መሆኑን ተነግረዋል። የተሳትፎ መቀዛቀዝ ታይቶበታል በተባለው በዚሁ ምርጫ ትልቁ መነጋገሪያ ማን ያሸንፋል ሳይሆን ምን ያህል ሰው ወደ ምርጫው ጣቢያ ሳይሄድ ቤቱ ተቀምጧል የሚለው ነው ሲል አሶሲኤትድ ፕሬስ ዘግቧል። አልጄሪያውያን በከፍተኛ የኑሮ ውድነትና በድርቅ ምክንያት በተፈጠረው የውሃ እጥረት ከፍተኛ የኢኮኖሚ ችግር ውስጥ እንደሚገኙ ዘገባው አመልክቷል። እንደ ኤሮፓ አቆጣጠር በ2019 ብዙ የመራጮች ተሳትፎ ሳይታይበት በተካሄደው ምርጫ የተመረጡት ቲቢዮን የስልጣናቸውን ተገቢነት ለማሳየት በዚህኛው ምርጫ የተሳትፎ ቁጥር ከፍ እንዲል የሚፈልጉ መሆናቸውም ተገልጸዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኒውዮርክ ከተማ እስላማዊ መንግስትን በመደገፍ የጅምላ ጥቃት ለማካሄድ አቅዷል በሚል የ20 ዓመቱ ፓኪስታናዊ መሐመድ ሻህዜብ ካን ተከሰሰ። ጥፋተኝነቱ ከተረጋገጠ እስከ 20 ዓመት የሚደርስ እስራት ይጠብቀዋል ሲል የዩናይትድ ስቴትስ ፍትህ ሚኒስቴር ትላንት በአርብ ባወጣው መግለጫ አመልክተዋል። ካን የተከሰሰው በእስራኤል የሐማስ ጥቃት የተካሄደበት አንደኛ ዓመት በሚታሰብበት እንደ ኤሮፓ አቆጣጠር ጥቅምት ሰባት ቀን በኒውዮርክ ብሩክሊን በሚገኘው የአይሁድ ማዕከል ላይ ጥቃት ለመሰንዘር አሲሯል በሚል ነው። የካናዳ ፖሊስ ተከሳሹን በቁጥጥር ስር ያዋለው ባለፈው ረቡዕ እንደ ኤሮፓ አቆጣጠር መስከረም አራት በአሜሪካና ካናዳ ድንበር አቅራቢያ በኦርምስታውን ኩቤክ ሞንትሪያል ከተማ ውስጥ ነው። የዩናይትድ ስቴትስ ባለስልጣናት ካን እንደ ኤሮፓ አቆጣጠር ህዳር 2022 ጀምሮ የእስላማዊ መንግስትን ፕሮፖጋንዳ ሰላም በማሰራጨትና በማህበራዊ ሚዲያ ለቡድኑ ድጋፉን ሲገልጽ መቆየቱም ተናግረዋል። ካን ዩናይትድ ስቴትስ ውስጥ የሚገኙ የአይሁድ ማህበረሰብ ማዕከላትን ኢላማ ያደረገ ከእይታ ውጭ የሆነ ድብቅ የእስላማዊ መንግስት የጥቃት ሰንዛሪ ቡድን ለማቋቋም በሚስጥር ይወያይ እንደነበረ ተገልጿል። ለዚህም ተግባር የሚውሉ ልዩ ልዩ የስለት ተተኳሽና ፈንጂዎችን የመሳሰሉ የጥቃት መሳሪያዎችን እንደሚያስፈልጉ በውይይቶቹ ማመልከቱም ተጠቅሷል። በመጨረሻም ፈረንሳይ በሺዎች የሚቆጠሩ ተቃዋሚዎች ፕሬዚደንት ኢማኑኤል ማክሮን ወግ አጥባቂ ሚሼል ባርኒየንን አዲሱ ጠቅላይ ሚኒስትር አድርገው መሾማቸውን በመቃወም ሰልፍ ወጡ። ተቃውሞው የተቀሰቀሰው ማክሮን በሐምሌ ወር የተካሄደውን የህግ አውጪዎች ምርጫ ውጤት ተከትሎ የግራ ዘም መመሪውን ዣን ሉክ ሜሎንችን በመተው የቀኝ አክራሪ መሪ በመምረጣቸው ነው። ተቃዋሚዎቹ የምርጫው ውጤት እጅግ በከፋፈለው የፈረንሳይ ምክር ቤት የቀኝ አክራሪዎቹ የስልጣን ሽሚያ ላይ ናቸው ሲሉ ይከሳሉ። ዲሞክራሲ ስጋት ሰዓት ላይ ነው ያሉ ተቃዋሞዎች በአገር አቀፍ ደረጃ የተካሄዱ ሲሆን በፓሪስ በፕላስ ዴላ ባስቴል እና ሌሎችም እንደ ሞንታባን ባሉ ከተሞች ተካሂደዋል። ተቺዎች ማክሮን ባርኒየርን በመሾም የወሰዱት ውሳኔ ከቀድሞ የፖለቲካ ስርዓት ለመላቀቅ የገቡትን ቃል የሚቃረንና በፖለቲካ ምዕዳሩ ላይ የበለጠ አለመረጋጋት ፈጥረዋል ብለው ይከራከራሉ። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮቻችን፣ የቅዳሜ ምሽት አግሜ 2 2016 ዓ ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማሪክ ድረገጽ ላይ ታገኛችኋላችሁ። ዛሬ እንድትከታተልን እየጋበዝን አሁን ወደ ምሽቱ እንግዳ ነው የምናልፈው። ዶክተር ምስክር ካሳሁን ጊቭ ሶሳይቲ ኢትዮጵያ ጊቭ በሚል መጠሪያ የሚታወቀው ግዙፍ የበጎ ፈቃደኛ ጤና ባለሙያዎች ትስስር አጋር መስራች ናት። ይህ ተቋም በሺዎች የሚቆጠሩ ኢትዮጵያውያን መሰረታዊ የጤና አገልግሎት ያገኙ ዘንድ የሚሰራ ሲሆን ለህይወት አዳኝ ስራዎቹም ክፍያ አይጠይቅም። ዶክተር ምስክር ከሰሞኑ ዋሽንግተን ዲሲ በሚገኘው ስቱዲዮአችን ጋብዘናት ተያያዥ ሀሳቦችን አጋርተናለች። ያነጋገራት ሀብታሙ ስዩም ሲሆን አስቀድሞ ወደ ሕክምና ሙያ የገባችበትን አጋጣሚ ጠይቋታል። በሙያዊ ጠቅላላ ሐኪም ነኝ። 2020 ላይ ከቅዱስ ጳውሎስ ሚል ሜዲካል ኮሌጅ እንደ ጠቅላላ ሐኪም ወይም ጀነራል ፕራክቲሽነር ነው ግራጁዌት ያደረግኩት። ከዛ በኋላ ደግሞ ለአራት አመት ያህል ለሶስት ዓመት ያህል በተለያዩ ዘርፎች ሰራሁኝ እና ሞር ፐብሊክ ሄልዝ ጋር ሪሌትድ ከሆኑ ነገሮች ጋር ወደ ዩኤስ በመምጣት በማስተርስ ኢን ፐብሊክ ሄልዝ ነው የተማርኩት። ጆን ሆፕኪንስ ብሉምበርግ ስኩል ኦፍ ፐብሊክ ሄልዝ። ሶ ሄልዝ ኬር ኤክስፐርት እና ወይም ፐብሊክ ሄልዝ ኤክስፐርት እና የጤና ባለሙያ ነኝ ማለት ነው። ምንድነ ያነሳሳኝ የጤና ባለሙያ ለመሆን? እውነት ለመናገር ወደ ሜዲካል ስኩል ስገባ ዶክተር በጣም ዶክተር የመሆን ምኞት አልነበረኝም። ሌሎች ኢንትረስቶች ነበሩኝ። ነገር ግን ማንኛውም ሰዎችን የሚረዳ ዘርፍ በጣም ለእኔ ነው ለልቤ የቀረበ ነው፣ ወይም በጣም ፓሽኔት ነኝ ሰውን መርዳት። ከጤና ዘርፍ በላይ ደግሞ ሰውን የምትረዳበት መንገድ የለም ና ወደ ጤና ነው። ግን የጤና ሙያ ከገባው በኋላ ሞር ከክሊኒካል ስራዎች ይልቅ የህብረተሰብ ጤና ምንለው ወይም ፐብሊክ ምንለው ላይ ራሴን አገኘሁት ወይም ደግሞ እዛ ላይ ነው መስራት ያለብኝ ብዬ ወሳንኩኝ ከዛ ከግራጁዌት ካረኩ በኋላ ከቅዱስ ጳውሎስ የተሰማራሁባቸው ዘርፎች ሞስትሊ ሚኒስትሪ ኦፍ ሄልዝ ውስጥ ሄልዝ ኬር ሊደርሺፕ የሚባል ፕሮግራም ላይ መስራት፣ ኢትዮጵያን ሜዲካል አሶሲዬሽን ጋር የተለያዩ ስራዎች ላይ መስራት፣ ሞር ሄልት ሲስተም ስትሬንግዘኒንግ ማድረግ፣ የጤና አገልግሎት መስጠት ከጊ ሶሳይቲ እንደዚህ አይነት ስራዎች ላይ ነው የተሰማራሁት ማለት ነው። እንግዲህ በቅርብ ጊዜያት ውስጥ ከፍተኛ የሆነውን ጊዜ ሽል የምታሳልፊው ጂአይቪ በተሰኘው የአዲስ መርሃ ግብር ላይ ነው። መርሃ ግብሩ እንግዲህ በጎ ፍቃደኞችን በማስተባበር ለበርካቶች የጤና አማራጮችንና የጤና መፍትሄዎችን እየሰጠ እንደሆነ እንሰማለን። አጋር መስራች ነው። ስለ አመሰራረቱ እስቲ በጥቂቱ ንገሪ። ጊቭ ሶሳይቲ ኢትዮጵያ ጊቭ የሚለው ቃል ግሎባል ኢንስፓይርድ ቮለንቲርስ ማለት ነው። የተመሰረተው በጃንዋሪ 2021 ነው። ኢትዮጵያ ውስጥ እንደ ሎካል ኤንጂኦ የተመሰረተው እኔና ዶክተር ዮናታን ገብሩ የሚባል አጋሪ ኮፋውንደሮች ወይም ደግሞ አብሮ ከፋሾች የሚባለው አጋር መስራች አጋር መስራቾች ነን። አላማችን አንድ ነው። ቮለንተሪዝምን በመጠቀም ሶሻል ኢምፓክት ማምጣት ወይም ደግሞ የምናያቸውን አካባቢያችን ያሉን ችግሮች መቅረፍ ነው። ሁለታችንም የጤና ባለሙያ ስለሆንን ደግሞ ከምንን ጀምር ብለን ስናስብ ከነጻ ሕክምና በመስጠት ብለን አስብን። ሁለታችንም ሜዲካል ስኩል እያለን እሱም ቅዱስ ጳውሎስ ነው የተማረው፣ ነጻ ሕክምናዎችን እናመቻች ነበር። በባቻችን እንደዚህ አይነት ነገሮች ላይ ማለት ነው። እኔም ከልጅነቴ ጀምሮ ፈንድሬዚንጎች፣ የተለያዩ ልብስ፣ ምግብ አሰባስቦ መስጠት፣ እንደዚህ አይነት ነገሮች ላይ አክቲቭ ነበርኩኝና ና ለቮለንታሪዝም ትልቅ ፍቅር ነው ያለኝ ቢካዝ አይ አንደርስታንድ ህብረተሰባችን ውስጥ በጣም ብዙ ችግሮች አሉ። መንግስት ብቻውን ወይ መንግስታዊ ያልሆነ ተቋም ብቻውን አይቀርፈውም። ሁላችንም አብረን መስራት አለብን ብዬ ስለማስብ በዛ ምክንያት ነው። ሁለታችንም ለቮለንቲሪዝምም ለሜዲካል ሰርቪስም ትልቅ ፓሽን ስላለን በዛ ምክንያት የተመሰረተው። ሶ ላለፉት ሶስት አመታት ተኩል ከ2021 ጀምሮ ነጻ ህክምና ነው በማንኛነት ስንሰጥ የነበረው። በየወሩ ያሉ መርሀ ግብሮች ወይም ካምፔኖች አሉን። ሶ እነዚህ ካምፔኖች ላይ አቅም የሌላቸውም በዲሴብሊቲ ምክንያት ሊሆን ይችላል፣ በ በገንዘብ ምክንያት ሊሆን ይችላል፣ በጦርነት ምክንያት ሊሆን በማንኛውም ምክንያት መታከም የማይችሉ ሰዎችን የሄድን እናክማለን ማለት ነው። ይህን የምናደርገው ደግሞ ቮለንቲር ሀኪሞችን ወይም በጎ ፈቃደኛ ሀኪሞችን በመውሰድ ነው። እስካሁን ወደ አርባ ሺህ የሚሆኑ ሰዎችን ትሪት አድርገናል። የኛ ትንሽ ለየት የሚያደርገው ከሌላው ብዬ ማስበው እነዚህ ካምፔኖቻችን ላይ ኮምፕሬንሲቭ የሆነ ወይም ደግሞ ዘርፈ ብዙ የሚባል አይነት ስራ ነው የምንሰራው። መጥተው ስክሪን ተደርገው ወይም ደግሞ ቼክ ተደርገው በቃ ይሄ በሽታ አለባችሁ ብለን አይደለም የምንልካቸው። ብዙዎቹ ሰዎች እነዚህ አፍተሮል አቅም የላቸውም በሽታቸውን የምትነግራቸው የትም ቦታ ሄደው መታከም አይችሉም። በምንሄድበት ጊዜ ብዙ ጊዜ ወጣቶች ማዕከል፣ ትምህርት ቤቶች ውስጥ ነው ይህንን ስራ የምንሰራው። በቀን እስከ መቶ እስከ ሶስት መቶ አንዳንዴም እስከ አምስት መቶ ሰዎችን ጋዘር እናረጋለን ከወረዳ ወጣቶች ማዕከል ጋር ምናምን በመሆን እንዲመረጡ እናደርጋለን። መጀመሪያ የእውነት አቅም የሌላቸው የእውነት ቢጠቀሙ ይሄ አጋጣሚ የሚረዳቸውን ሰዎች እንመርጣለን ማለት ነው። እነዛን ሰዎች እንሰበስባለን። ዌይቲንግ ኤሪያ አለን። ዌይቲንግ ኤሪያ ላይ ሄልዝ ኤዲኬሽን እንሰጣለን። ከመመርመርና ሕክምና ከመስጦት ውጭ ደግሞ ሄልዝ ኤዲኬሽን ላይ ወይም ትምህርቱ ላይም ደግሞ ፎከስ እናደርጋለን ማለት ነው። እየጠበቁ የተለያዩ ነገሮችን ይማራሉ። ለምሳሌ ኮቪድ የነበረበት ጊዜ ላይ ስለ ኮቪድ እናስተምራቸዋለን። ህጻናት ከሆኑ ስለ ተላላፊ በሽታዎች እናስተምራለን። አረጋውያን ከሆኑ ስለ ተላላፊ ያልሆኑ በሽታዎች እንደ ሃይፐርቴንሽን፣ ዲያቤቲስ እንደዚያን ነገሮች እናስተምራቸዋለን። ከዛ የሚያስፈልጋቸውን ቫይታል ሳይን ይለካሉ። ከዛ እንደየቦታቸው ወንድ ከሆነ የወንድ ስቴሽን ጋር፣ ሴት ከሆነች ህጻን፣ አረጋውያን ተብለው ይላካሉ ማለት ነው። ከዛ የአይን ሰርቪስ እንሰጣለን። የጥርስ፣ ሳይኮሎጂካል ሰርቪሶች እንሰጣለን። አንድ አስፋት ላቦራቶሪ ሰርቪስ እዛ እንሰጣቸዋለን። መድኃኒት እንሰጣቸዋለን። በተለይ ደግሞ ብዙዎቹ ተላላፊ በሽታዎች ስላለባቸው ሩቲን የሚባሉ መድኃኒቶች አሉ። ተላላፊ በሽታዎችን ለመከላከል ዲዋርሚ፣ እንደዚህ አይነት ነገሮች እንሰጣለን። በጣም ጠቅላላ ያለ ሄደህ ልትታከም ብትል ብዙ ቀን የሚወስድብህን እንዲሁም ደግሞ ብዙ ገንዘብ የሚያስወጣህን ሰርቪስ በነጻ እንሰጣቸዋለን ማለት ነው። አብዛኛውን ጊዜ መብልም እንሰጣቸዋለን። ብዙዎቹ ምግብ እጥረት አለባቸው። እንዲሁም ደግሞ ሙሉ ቀን ነው የሚጠብቁት ለዚህ ሰርቪስ አንዳንዴ ስንችል ደግሞ የአልባሳትን ማሰባስበን እንሰጣለን። እዛው ፕሮግራሙ ላይ ተማሪዎች ከሆኑ የትምህርት መጽሀፎች፣ ደብተሮች እንሰጣለን። ጠቅለል ያለ ነገር በደምብ ሰርቪስ ለመስጠት ነው። የጤናና የሰብአዊ ድጋፍን ነው አብራቸን ቆረንታች እየተንቀሳቀሳቸው እንደዚህ ያለ አገልግሎት መስጠት ግን የራሱ ውጣ ውረድና ፈተና ይኖረዋል ብዬ አስባለሁ። በርካታ ኢትዮጵያውያን መሰረታዊ የሚባል የጤና አገልግሎትን ለማግኘት እድሉን አያገኙም። ኢትዮጵያ ውስጥ ያሉት ደግሞ የሕክምና ባለሙያዎች የራሳቸው ስራ ጫናዎች አሏቸው። በጎ ፈቃደኞችን በማስተባበር ሂደት እንዲሁም ደግሞ እነዚህን አገልግሎት በመስጠት ሂደት ውስጥ የሚገጥሟችሁ ዋነኛ ተግዳሮቶች፣ ፈተናዎች ምንድን ናቸው? ከመጀመሪያ ከጥሩ ነገር ልነሳ። በጎ ፈቃደኞቻችን በጣም የሚያስደስቱ ናቸው። ሪ እሁድ ቀን ነው የምንሰራ። እሁድ ቀን ስለሆነ ፊርም የሆኑት ሙሉ ቀን ከሰኞ እስከ ቅዳሜ ሰርተው መጥተው ስቲል እሁድ ቮለንቲር ለማድረግ በጣም ፈቃደኛ ናቸው። እስካሁን ከኛ ጋር ወደ 1800 የሚሆኑ ቮለንቲሮች ሰርተዋል። ከዛ ውስጥ 90 ፐርሰንት የሚሆነው የሕክምና ባለሙያ ነው ከተማሪ ጀምሮ እስከ ስፔሻሊስት ድረስ እና ደከመኝ ወይ ፔሽንት በዛብኝ አይሉም። ደስ ብሏቸው ነው ሰርቭ የሚያደርጉት። ስፔሻሊ ደግሞ እነዚህ ሰዎች አቅም ስለሌላቸውና ተቸግረው ስለሚመጡ በጣም ደስተኛ ሆኖ ነው ሰርቭ የሚያደርጓቸው። ሶ ትልቁ ብለሲንጋችን ወይም ደግሞ ትልቁ አሳይታችን ወይም ኛ ያለን የምንለው ነገር ቮለንቲሮቻችን ናቸው። እዛ ላይ አልተቸገርንም። ብዙ ጊዜ እንደውም ኮላውን ስናወጣ ለምን ያልተቀበላችሁንም ነው የምንባለው። እና አላማችንም ቮለንተሪዝምን ካልቸር ማድረግ ነው። ሶስቱን ነገር ጥሩ አድርገን እየሰራንበት ነው ብዬ አስባለሁ። ወደ ቻሌንጁ ስንመጣ ብዙ ቻሌንጃችን የሪሶርስ ችግር ነው። እንደ ማንኛውም ኖን ፕሮፊት ኦርጋናይዜሽን ወይም እንደ ማንኛውም ሎኢንካም ካንትሪ ውስጥ እንደሚሰራ ኦርጋናይዜሽን የሪሶርስ ችግር አለ። ሰው ብዙ ኦርጋናይዜሽኖች በተለይ በደንብ ስራችንን ካሳየን በኋላ ኮንታክት ያደርጉናል። እዚህ ቦታ መታችሁ ብትሰሩ ብዙ የተቸገሩ ሰዎች አሉ። ግን በቂ መድኃኒት የለንም፣ በቂ ሞባይል ክሊኒክ የለንም፣ በቂ ላብራቶሪ ሰርቪስ የሚሰጥ የለንም። ሁልጊዜ ስንሰራ ፓርትነሮች እንፈልገን ነው እና ሁሌ ደግሞ ሪሶርስ አታገኝም። ሁሌ መድኃኒት የሚሰጥ ኦርጋናይዜሽን አታገኝም እና በምንፈልገው ያህል ሪሶርስ ስለሌለን ምንፈልገው ቦታ አልደረስም። በተለይ ደግሞ የኛ ፍላጎት ከአዲስ አበባ ውጭ መስራት ነው። አዲስ አበባ ውስጥ ሪሌቲቭሊ ብዙ ኦርጋናይዜሽኖች ስለሚሰሩ፣ ግን ሪሞት የሆኑ ኤሪያዎች ላይ መስራት እንፈልጋለን። ሶ የሪሶርስ ችግር ስላለ እሱ ትንሽ ያስቸግራል። ሌላ ሙሉ ለሙሉ ቮለንቲር ቤዝድ ነው ኦርጋናይዜሽናችን። ስታፍም የለንም። በቮለንቲር ይህንን ስትሰራ አንዳንዴ እንዴት ነው ኢንስፓየር ማድረግ ኢንሴንቲቫይዝ ማድረግ ይከብዳል። አዛን አዛ ኦርጋናይዜሽን ብዙ ፋይናንሻሊ ትልቅ ስላልሆንን ማለት ነው። እንደምናስበው ያህል ብናቅድም የምናስብበት ላይ ላንደርስ እንችላለን። ቢካዝ እንዳልኩም ፉል ታይም ሆኖ የሚሰራ ሁላችንም የየራሳችን ስላለን ኢንክሉዲንግ ማይሰልፍ ሁላችንም በዛ ምክንያት ያሰብ ነው ያል አንደርስም ሰው የሪሶርስ ቻሌንጅ አለ ብዬ አስባለሁ። የበጎ ፈቃደኝነት ነገር ሲነሳ እዚህ የበጎ ፈቃደኝነት ስራ ትልቅ ስፍራ አለው። ለተማሪዎችም ለወጣቶችም የመጪ ዘመን የጉዞም ስንቅ ተደርጎ ይቀመጣል፣ ይመዘግበላቸዋል። በአንዳንድ ሁኔታዎችም መልሶ እንዲጠቅማቸው የሚደረግበት አሰራርም አለ። ኢትዮጵያ ውስጥ ያ ነገር ስለመኖሩ እርግጠኛ አይደለሁም። ይህም ባይኖር ግን ወጣቶች በበጎ ፈቃድ ስራዎች ውስጥ መሳተፍ ያለባቸው፣ በተለያየ ሙያ ውስጥ ብቁ የሆኑና የቅጥር ጊዜያቸውን የሚጠብቁም፣ በቅጥር ውስጥ ያሉትም ሰዎች በጎ ፈቃደኝነት እንቅስቃሴዎችን ለምንድን ነው መጀመር ያለብን? ለምንድን ነው መቀላቀል ያለብን ብለው ቢጠይቁ መልሱ ምንድን ነው ሊሆን ይችላል? ለዚህ ሁለት ኤግዛምፕል ሰጥሃለው አንደኛ ለምሳሌ በእኛ ኦርጋናይዜሽን አንድ ኢንሴንቲቫይዝ ማድረግ የምናደርገው ቮለንቲሮቻችንን ሰርቲፊኬት እንሰጣቸዋለን ለማንኛውም ስራ ከሰሩ በኋላ ስፔሲፊክ አድርገን ሰርቲፊኬት እንሰጣቸዋለን ሱ እነዚህን ሰርተፍኬቶች ለውጭ ለስራ አፕላይ ቢያደርጉ ለትምህርት አፕላይ ቢያደርጉ ሊጠቀሙበት ይችላሉ እንደምናውቀው ደግሞ ብዙ ዩኒቨርሲቲዎች ስፔሻሊ ዩኤስ ዩሮፕ ውስጥ ያሉ በጣም ቫሉ ያደርጋሉ ቮለንቲሪዝምን ሊደርሺፕ ኳሊቲን እንደዚህ እንደዚህ ስለዚህ ብዙ ቤኔፊት አለው ኤግዛምፕል ለመስጠት ያህል ለምሳሌ ከቲማችን ውስጥ በተለይ ሲመሰረት ተጀምረውን ከነበሩት ውስጥ ወደ ሰባት የሚሆኑት ሀር ኤዱኬሽን ላይ ነው ያሉት። ሁሉ አይ ቲንክ የጊቭ ሰፖርት አለው ብለን እናስባለን። አንደኛ የተለያዩ ስኪሎችን አግኝተዋል። ሊደርሽፕ፣ ፕሮጀክት ማኔጅመንት፣ ከኮሚኒቲ ጋር መስራት፣ ኮሚኒኬሽን ላይ ሶስቱ። ለምሳሌ ከረንትሊ ጆን ሆፕኪንስ ማስተርስ ኢን ፐብሊክ ሄልዛቸውን እየተማሩ ነው። ሰው አንድ ጥሩ ኤግዛምፕል ለፕሮፌሽናል ካሪራቸው ጠቅሟቸዋል ማለት ነው። ለወጣቶች ምለው አንደኛው ፐርሰናሊ ለሌሎችም ከመጥቀሙ ውጭ ራሳቸውን እየጠቀሙ ነው። ቮለንቲር ሲያደርጉ ሌላ ቦታ ማያገኙትን እስኪል እዛ ቦታ ያገኙታል ማለት ነው። ከነሱ ከተሻሉ ሰዎች ጋር ይሰራሉ፣ ይማማራሉ፣ ሜንቶር ይደራረጋሉ። ለፕሮፌሽናል ዴቨሎፕመንት በጣም ትልቅ ትልቅ እንትናለው። ሌላ ወጣቶች ለምን ቮለንቲር ያርጉ? ኮሚኒኬሽን ስኪል፣ ሊደርሽፕ፣ ሶፍት ስኪል የምንላቸው እነሱን ስኪሎች የሚያገኙት አይ ቲንክ ቮለንቲር የሚደረጉባቸው ቦታዎች ነው ብዬ አስባለሁ። እኔ ፐርሰናሊ ለምሳሌ እነዚህም ስኪሎች ያዳበርኩት ብዙ ቦታ ቮለንቲር ስለማደርግ ነው። ከልጅነት የጀምሮ እስካሁን ድረስ አመ ቮለንቲር ብዙ ያገኘኋቸው ኦፖርቹኒቲዎች ለምሳሌ ጆን ሆፕኪንስ ስገባ ማስተር ሴንስ ማር ኦልሞስት 100 ፐርሰንት በስኮላርሺፕ ነው ይህን ያገኘሁበት ምክንያት ከጊቭ ጋር በምሰራው ስራ ቮለንቲር የማደርጋቸው ስራዎች ከሌሎች ሰዎች ስታንድ አውት እንዳረግ ያደርገኛል። ኮሚኒኬሽን እንዳዳብር አድርጎኛል። ሶ ለፕሮፌሽናል ዴቨሎፕመንት ኢትስ ኢምፖርታንት። ሁለተኛ ደግሞ ኮሚኒቲ መጥቀም ትልቅ ነገር ነው። ዞሮ ለእኛው ነው አይደለ? ወደፊት ልጆቻችን፣ የልጅ ልጆቻችን እኛ ዛሬ የሰራነው ስራ ነው ፋውንዴሽንም የሚሆናቸው። በዛም መልኩ ማሰብ አለባቸው። ለእኔ ብቻ ላለ ማለት ነው። የመንፈስ እርካታውን ሳይረሳ ማለት ነው። እንደነዚህ ያሉ ስራዎች ብቃታቸው፣ ውጤታቸው የሚመዘነው ከተጠቃሚዎች በሚገኙ ምላሾችና አስተያየቶች ነው። እናንተም ደግሞ አገልግሎቱን በምሰጡበት ጊዜ የምትመለከቷቸው ሰዎች፣ የምትሰሟቸው ታሪኮች ናቸው ለእናንተ ስንቅ ይሆናቸዋል። ብ የሚጠብቀው ወይም የማስበው ከዚህ ጋር በተያያዘ የማትረሻቸው በእናንተ አገልግሎት ተጠቃሚ በመሆናቸው ህይወታቸው የቀየሩ ሰዎችን ታሪክ ወይም ምላሽ ለማግኘት ለመስማት እድል ካገኘች አንድ ሁለቱን ልታስጫውች አንድ ማረሳው እነሆ ፍቅር ከሚባል ሌላ ሎካል ኤንጆ ጋር አብረን እንሰራለን፣ እና ትምህርት ቤቶች ላይ ነው የምንሰራው። በየሶስት ወሩ ስድስት ወሩ እየሄድን ትሪትመንት እንሰጣለን። እነሱ ስኩል ፊዲንግን ይሰራሉ። ሶ አንድ ተማሪ ስክሪን እያደረግን ነበር። ሶ ከእነሱ ጋር ስንሰራ ፔዲያትሪክ ካርዲዮሎጂስት አለ። ስለዚህ በሁሉንም ተማሪዎች በኤኮ ስክሪን ያደርጋል ማለት ነው። የልብ መም ካለ ቢከዚ የልብ መም በተለይ ህጻናት ላይ የተደበቀ ሊሆን ይችላል። ሲምተም ላይኖረው ይችላል። ሶ አንዷ ልጅ እንደዚህ ስክሪን ስትደረግ በጣም ኤክስትሪም ቢሆን፣ ወደፊት ካልታከመች በትንሽ ዓመታት ውስጥ ለሞት የሚደረጋት በሽታ እንዳለባት ታወቀ። ልጅቷ ሁልጊዜ እንደሚደክማ ትምህርት ቤት ውስጥ ይታወቃልና ሰነፍ ነች ወይ መማር አትፈልግም ነበር የሚባለው። ለካ ድካሙ የመጣው ካለባት በሽታ ምክንያት ነው። ከኦርጋናይዜሽኑ ጋር ከጥቁር አንበሳ ሆስፒታል ጋር ተነጋግረን ኦፕን ሀርት ሰርጀሪ እንዲደረግላት አደረግን። እቺ ልጅ በዚህ ምክንያት ህይወቷ ዳነ ማለት ነው። ላይታወቅ ይችል ነበረ። አሁን ወደ ትምህርቷ ተመልሳ በደምብ ጎብዛ እየተማረች ነው። እና ይሄን እንዲህ አይነት ስቶሪዎች ስሰማ ኢንስፓይር ያደረገናል። ምክንያቱም አንዳንዴ አታውቀውም የሰራው ስራ እውነት ቫሊው ያለው የለውም። አንዳንዴ ደግሞ ኢመርጀንሲ ኬዞች እናገኛለን። እንዴት ነው ብለድ ፕሬዠራቸው በጣም ኤክስትሪም ሆኖ የስኳር በሽተኞች የስኳራቸው በጣም መጠን አልፎ እንደዚህ እናገኛለን። በፍጥነት ወደ ኢመርጀንሲ ወስደን ትሪትመንት የሰጠናቸው ፔሸንቶች ብዙ ናቸው በየካምፔኖቻችን። እነዚህ እነዚህ ስቶሪዎች ምን ሰራው ስራ ኢምፓክት እንዳለ ያሳይኛል። ከማጠቃለላችን በፊት በምሰሪያቸው ስራዎች የእናንተን ስራ ለመደገፍ ለሚሹ ሰዎች፣ ምክንያቱም እዚህ በርካታ ትውልድ ኢትዮጵያውያን መሰል እንቅስቃሴዎችን ለመደገፍ ሊፈልጉ ይችላሉ። ኢትዮጵያ ውስጥም በርካታ በጎ ፈቃደኞችን ሊመጡ ስለሚችሉ እነሱ የምታስተላልፊው መልእክት ካለ ከሱ ጋር ጠቅልል አድርገሽ አጋሪ። እሺ፣ መጀመሪያ ቴንክ ዩ እናንተ በጣም አመሰግናለሁ ይሄን ፕላትፎርም ስለሰጣችሁ ብዙ ሰው ጋር እንደሚደርስ አውቃለሁና እሱ በጣም አመሰግናለሁ። ሌላ አብሮ መስራት ለሚፈልጉ እዚህ ዩኤስ ለምን ጀምረው ብራንችም ኢትዮጵያ ውስጥም ላለው ኮንታክት ቢያደርጉ በጣም ደስ ይለናል። በኢንካይን ዶኔሽን፣ በፋይናንሻል ዶኔሽን ኢቭን በሜንቶርሺፕ ሰፖርት ማድረግ የሚችሉ ከሆነ ሶሻል ሚዲያዎቻችን ሁሉም አክቲቭ ናቸው። ኢቭን የምንሰራውን ስራን በደንብ ማየት የሚፈልጉ ከሆነ ዌል አፕዴትድ ነው። ሶ ጂ አይ ቪ ሶሳይቲ ኢትዮጵያ ብለው ሊንክድን፣ ፌስቡክ፣ ኢንስታግራም፣ ዩቲዩብ ሁሉም ላይ የሚፈልጉን ያገኙናል። ሞር ደግሞ ሰፖርት ለማድረግ ማውራት የሚፈልጉ ሰዎች ካሉ እኔም ፐርሰናሊ ሊንክድን ላይ ሊያወሩ ይችላሉ። ምስክር ካሳሁን ኤምይስ ኬኢአር ካሳሁን የሚለውን ኤን እዛ ላይ ቢያወሩኝ በደምብ ዳይሬክት አደርጋቸዋለሁ። እስካሁን ለረዱን ኦርጋናይዜሽኖች፣ ፓርትነሮቻችን በጣም ማመስገን ፈልጋለሁ። ኤቭሪቲንግ ታት ዊቭ ደን በፓርትነርሺፕ እና በኮላቦሬሽን ነው ና አምነው ብን ምንም እንኳን ያንግ ኦርጋናይዜሽን ብንሆን አብረውን ለሰሩ ሰዎች አመሰግናለሁ። ኤንድ ያ አብረን እንስራ። አስ በጣም አመሰግናለሁ ዶክተር ምስክር ካሳሁን ጂይቪ ሶሳይቲ የተሰኘ ተቋም አጋር መስራች ነሽ። በጤና ጋር በተገናኘ ለበርካታ ኢትዮጵያያን አገልግሎት እየሰጠ ያለ ተቋም ነው። ዛሬ የመጀመሪያችን ሊሆን ይችላል። ተያያዥ ሀሳቦችና ውይይቶች በቀጣይ ጊዜያት ይቀጥላሉ። ለአሁኑ በጣም አመሰግናለሁ። በአድማጮችና በተመልካቾች ይሰጡል። እኔም በጣም አመሰግናለሁ። ወይም ደግሞ የምናልፈው ወደ ሳይንስና ቴክኖሎጂ ነው። የተራዘመው የጠፈር ጉዞ ለአንድ ሳምንት ቆይታ ወደ ህዋ የተጓዙት ባለሙያዎች ለምን ለወራት ሳይመለሱ ቆዩ? ሲል እንግድ ወልዴ ጠይቋል። የዘጠኝ ቀናት ያክል ቆይታ ለማድረግ ቦይንግ ስታር ላይነር በተሰኘችው መንኮራኩር ግንቦት 292016 ዓ ም ወደ ህዋ የመጠቁት የጠፈር ሳይንስ ባለሙያው ቤሪ ዊልሞር እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ መንኮራ ኩሯ እክል ስለገጠማት ቢያንስ ለስምንት ወራት ለመቆየት እንደሚገደዱ ታውቋል። ባለሙያዎቹ በዓለም አቀፉ የህዋ ጣቢያ ካሉና ምድርን ከለቀቁ ከረምረም ያሉ ባለሙያዎችን ተቀላቅለው መፍትሄ እስከሚገኝ ድረስ ለመጠበቅ ተገደዋል። ለመሆኑ መንኮራኩሯ የገጠማት ችግርና ባለሙያዎቹ በተራዘመ ቆይታቸው የሚያከናውኑት ተግባራቶች ምንድን ናቸው? ሲል እንግዲህ ወልዴ ሂውስተን በሚገኘው የናሳ ጆንሰን የህዋ ማዕከል በተለይም በህዋ ጨረርና የአየር ጉዳዮች ከፍተኛ ባለሙያ የሆኑትን ዶክተር ጥላይ ታደሰን አነጋግሮ ተከታዩን አጠናቅሯል። ለአንድ ሳምንት ቆይታ ወደ ህዋ ያቀኑት ባለሙያዎች ለምን ለወራት ሳይመለሱ ቀሩ? የጠፈር ሳይንስ ባለሙያዎቹ ቤሪ ዊልሞር በች ይሉታል በቅጽል ስሙ እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ ግንቦት 29 ቀን 2016 ዓ ም ቦይንግ ስታር ላይነር በተሰኘችው መንኮራኩር ወደ ህዋው ሲመጥቁ የአንድ ሳምንት ያህል ቆይታ ለማድረግ ነበር ውጥ ናቸው። ሁለቱ የጠፈር ባለሙያዎች የተጓዙባት ቦይንግ ስታር ላይነር መንግስታዊ የሆነው የአሜሪካው የጠፈር ምርምርና አስተዳደር ማዕከል በአጽሮተ አጠራሩ ናሳ የግል ኩባንያዎች መንኮራኩሮችንና ሌሎችንም ሮኬቶች ወደ ህዋ እንዲያመጥቁ የያዘውና ከፍተኛ ገንዘብም የተመደበለት ፕሮግራም ነው። ቦይንግ ስታር ላይነርም ለሙከራ መምጠቋ ነው። ይሁንና በተያያዘው እቅድ መሰረት ወደ ምድር መመለስ የማትችልበት እክል ገጠማት። መንኮራኩሪቱን የተሳፈሩት ጠፈርተኞችም ምድሪቱን ከለቀቁ ከረምረም ካሉ እና በዓለም አቀፉ የህዋ ጣቢያ የነበሩ ሌሎች ጠፈርተኞችን ተቀላቅለው መፍትሄ እስከሚገኝ ለመጠባበቅ ተገደዋል። ለመሆኑ መንኮራኩሯ የገጠማ ትክል ምንድን ነው? ሂውስተን በሚገኘው የናሳ ጃንሰን የህዋ ማዕከል በተለይም በህዋ ጨረርና የአየር ሁኔታ ጉዳዮች ከፍተኛ ባለሙያው ዶክተር ጥላይ ታደሰ እዚህ ጋር አንድ ነገር ቀድሜ ልንገር፣ እንደው ለአድማጮች መግለጽ የምፈልገው ስታር ላይነር ለእኔ እንደ ከድራገን ከስፔስክስ ድራገን የሚለይም አይደለም። እንደውም ጭራሽ የተለየ ፊውቸር አለው። አንዱ ፊውቸር ምን መሰለ በጣም የሚገርመው ብቸኛው ምድር ላይ ሊያርፍ የሚችል ካፕሱል ነው። ሲመለሱ ከኢንተሪ በኋላ ወደ ምድር ሲመጡ አብዛኛዎቹ ካፕሱሎቻችን፣ ቬክሎቻችን ኦራዮንንም ጨምር ውሃ ላይ ነው የሚወድቁት። ይሄ የተለመደ ነው። በአፖሎም ዘመን የነበሩት አፖሎ ሚሽንም ውሃ ላይ ነው አብዛኛው የሚወድቁት እና ይሄኛው ግን ምድር ላይ ነው የሚወድቀው ካፕሱሉ ሲመጣ ፓራሽቱን ከከፈተ በኋላ ኒው መክሲኮ ነው በረሃ ውስጥ የሚወርቀው እና ይህንን ፊቸር ያለው እሱ ብቻ ነው። እስካሁን እንግዲህ ምንድን ነው የገጠመው? ይህ ካፕሱል በትክክል ኦርቢቱን እንደያዘና ኢንተርናሽናል ስፔስ ስቴሽን ጋር ልክ ደክ ሊያደርግ ደክ ማለት ሄዶ ሊገጣጠም ሲሞክር ትረስቶች አሉ። ትረስት ማለት ትናንሽ ሞተሮች አሉ፣ በሁሉ አቅጣጫ ወደ አቅጣጫውን ማኑቨር የሚያደርጉ ለምሳሌ ሶስት አይነት ትረስተርስ አሉ። ትረስተርስ ማለት በአማርኛ ማስወንጨፊያ ማለት ነው፣ ወይም አቅጣጫ ማስቀየሪያ። እነኚህ እንግዲህ የተለያዩ ጋዝ ወይም ደግሞ የተለያዩ ምንድን ነው የምንላቸው እነ ተቀጣጣይ እንትኖችን ወደኋላ በመወርወር አቅጣጫቸውን እንዲቀያይር ይረደዋል። ይህንን ካፕሱሉን እንግዲህ እስከ ሶስቱ ትልልቆቹ ኦርቢታል ትላልቅ ኦርቢታል ማኑቨሮች ወይ ደግሞ ኦርቢታል አቅጣጫ መቀየሪያዎች ሲሞከሩ የሚነሱ ሞተሮች ናቸው። መካከለኞቹም ደግሞ መካከለኞቹ ደግሞ በጣም በጣም ትልቅ ለውጥ ሊያመጣ ሳይሆን ትንሽ ለውጥ አቅጣጫ ላይ ሊቀይሩ የሚሞክሩ ትኖች ናቸው። እነሱ ደግሞ ለምሳሌ ሪኢንትሪ ጊዜ ወደ ምድር በሚመለስበት ሰዓት ከኦርቢት ራሱ ሲወጣ ዲኦርቢት ራሱን ሲያደርግ ፍጥነቱን እንዲቀንስ የሚያደርገዋለ። እነኚህ ትረስተሮች ደግሞ ከፊት ነው የሚሆኑት ከፊቱ ነው የሚሆኑት ወደፊት ሲተኩሱ አየር ሲያ እንትን ሲያወጡ መቀጣጠል ሲጀመሩ ሲጀምሩ ወደኋላ ፍጥነታቸውን ይቀንሰዋል ማለት ነው። ይሄ የመጨረሻው ትንንሾቹ ደግሞ የመንኮራኮሮ ጫፍ ቤት አቅጣጫ ይሁን የሚለውን የሚወስኑ ትናንሽ ትረስተሮች አሉ። እነኛ ትረስተሮች አንደኛው ሊክ ሃይድሮጅን ሊክ ወይም ደግሞ ማንኛውም አይነት ወይም ደግሞ ኦቨርሂቲንግ የሙቀት መጠንም ቴክኒካል ብልሽት ቢፈጠር በትክክል መንኮራኩር አፍንጫውን በትክክል ወይም ደግሞ ያ ፊቱን ፖይንት ያቸውን ፊቷን የፊቱን አቅጣጫ በትክክል አስቀም በተፈለገው አቅጣጫ አያደርግም። ያ ደግሞ ትልቅ ችግር ይፈጥራል። የመጀመሪያ ያወቁት ይህንን ደክ ሊያደረጉ ወይም ደግሞ ልክ ኢንተርናሽናል ስፔስ ስቴሽን መግቢያውንት መገጣጠሚያው ላይ ለመግባት ሲደርሱ በጣም አስቸገራቸው። ምክንያቱም በቃ አፍንጫውን በትክክል አይመራው አልቻለም አልቻለም። ስለዚህ ይሄ ደግሞ ቴስት ፍላይት ስለሆነ ቴስት ፍላይት እንኳ እንግዲ እንግዲህ ተመልከት፣ እንኳን ህዋ የህዋ በረራ በጣም አስቸጋሪ ነገር ነው እንኳን ቴስት ወይም ደግሞ የሙከራው ነው ቀርቶ በሪል ጊዜም በጣም አስፈሪ ነው። ናሳ ለተያያዘው የግል ኩባንያዎችን በመስኩ የማሳተፍ ፕሮግራም ለቦይንግ ኩባንያና ለተፎካካሪው ስፔስ ኤክስ ለተሰኘው የባለ ሀብቱ ኢላን መስክ ኩባንያ ከ10 ዓመታት በፊት ነው ኮንትራት የተሰጠው። ቦይንግ 4.2 ቢሊዮን ዶላር ሲመደብለት፣ ስፔስ ኤክስ ደግሞ 2.6 ቢሊዮን ዶላር ተመድቦለት ነበር። ሆኖም ግን ቦይንግ የተመደበለት ዳጎስ ያለ ገንዘብ አልበቃ ብሎ ተጨማሪ ከ1.5 ቢሊዮን ዶላር በላይ ቀድሞ ከተያዘው በጀቱ ያለፈ ወጪ ለማውጣት ተገድዷል። ያም ሆኖ ወደ ህዋ ለመምጠቅ በሚደረጉት ጥረቶች ተደጋጋሚ የአስተዳደር ነክና የምህንድስና እክሎች ገጥመውታል። በአንጻሩ ስፔስ ኤክስ አልፎ አልፎ ተመሳሳይ እክሎች ቢገጥሙትም በአጭር ጊዜ ውስጥ በርካታ ውጤታማ የሆኑ ጉዞዎችን አከናውኗል። በቅርቡ በስፔስ ኤክስ ሮኬት ላይ የደረሰው የእሳት አደጋ ግን የፌዴራል አቪዬሽን አስተዳደር ጣልቃ እንዲገባ ያስገደደ ነው። ፋልከን 9 የተሰኘችው ሮኬት በተደጋጋሚ ጥቅም ላይ እየዋለች ነበረች። ያም ሆኖ ስፔስ ኤክስ በተደጋጋሚ ያደረጋቸው ሙከራዎች ለስኬት በመብቃታቸው ሰዎች አሳፍሮ ወደ ጠፈር ለመምጠቅ በግል ወይም ለንግድ ኮሜርሽያል ዓላማ የሚከናወኑ ጉዞዎች ማድረግ የሚያስችል ፈቃድ አግኝተዋል። በሌላ በኩል በቅርቡ በቦይንግ ስታር ላይነር መንኮራኩር ወደ ጠፈር ካቀኑትና በተያያዘው እቅድ መሠረት በሄዱት መንኮራኩሩን መመለስ ያልቻሉት ጠፈርተኞች አሁን ያላቸው ምርጫ ወደ ምድር ለመመለስ የሚያደርጉትን ጉዞ በስፔስ ኤክስ መንኮራኩር አማካኝነት ማከናወን ሲሆን ያ ደግሞ እስከ መጪው የካቲት ድረስ የሚሆን አይመስልም። በዚህ መሃል በዓለም አቀፉ የህዋ ጣቢያ ተጨማሪ እንግዶች በመምጣታቸው የምግብና ሌሎችም አቅርቦቶች እጥረት ሊገጥማቸው እንደሚችል ተሰግቶ ነበር። በእርግጥ ይህ የማይቀር ችግር ይሆን? ዶክተር ጥላዬ እነኚህ ሰዎች መጀመሪያውንም እንግዲህ ቴስት ፍላይ ስለሆነ የሙከራ ስለሆነ ኤክስቴንድድ የሆነ አንድ ዓመትም በረራም ቆይታም ሊኖር እንደሚችል ሪፍ ይደረጋሉ። ይሄ ግዴታ ነው። ምክንያቱም ምንጊዜም እንግዲህ ሪስክ አሴስመንት አለ። እንግዲህ የአሜሪካ መንግስት እኔ ደስ የሚለኝ አንዱ ነገር ማንኛውም ነገር በምዕራቡ ዓለም በተለይ አሜሪካ ሪስክ አሴስመንት የሚባል ነገር አለው። እያንዳንዱ ዊንዶው እንትኑ ይታያል። በቃ ምን ያህል ምን ሊመጣ ይችላል፣ ምን እነኛ ቢመጡ በዛኛው፣ ሁልጊዜም ለችግሮች ዝግጁ ሁልጊዜም ለችግሮች ዝግጁ ነው በሁሉ ማቅጣጫ እና አሁን እነኝህ ሰዎች እዛ ምኑ መግባታቸው ለእንደውም ጭራ እስካሁን ድረስ እንኳን በቆዩት በዚህ አሁን በአንድ ወር ውስጥ እንኳን ብዙ ኤክስፐሪመንቶችን እንዲሰራ አግዘዋል። ምክንያቱም እዛ ላይ ሰው እንደውም ጠፈርተኛው፣ በቂ አይደለም። ቁጥሩ በቂ አይደለም። እዚያ ኢንተርናሽናል ብዙ የሚያግዟቸው ስራዎች ይኖራሉ ነው ብዙ የሚያግዟቸው ስራዎች ይኖራሉ። እንትንም ኢቪኤም ይኖራቸዋል። ኤክስትራ ፔኩላር አክቲቪቲስ ከቬክሉ ከእንትኑ ወጥተው ከኢንተርናሽናል ስፔስ ስቴሽን ወጥተው ከውጭ ሜንተናንስ ይሰራሉ። ብዙ ሜንተነንስ ስለሚያስፈልገው ስቴሽኑ ብዙ የሚሰሩ ስራዎች አሉ። ኤክስፐሪመንቶቹም አሉ። ኢንተርናሽናል ስፔስ ስቴሽን ወይም ዓለም አቀፍ የውሃ በራ የውሃ ጣቢያ ከተላከበት ጊዜ ጀምሮ ምንም አይነት የእንትን አጋጥሞ ታያቅም ሰፕላይ አጋጥሞ ምክንያቱ አሁን ደግሞ እንደውም ጭራሽ በቅርብ ጊዜ ባለፉት ቅርብ አመታት ካርጎ ይመላለሳል። እነኚህ ካርጎ ሰዎች የሌላቸው ናቸው። ካርጎ የሚያመላልሱ ሰፕላይ የሚያመላልሱ ካርጎዎች አሉን። ስፔስ ኤክስ በለው እንደገና የራሻው ሶዩዝ አለ እነ የሚያመላልሳሉ። እና በየሶስት ወሩ ነው ሰፕላይ የሚላከው። ስለዚህ የሰፕላይ ችግር እንደውም ሾ አይደለም በአሁኑ ሰዓት። ስለዚህ ይሄ የምግብ እጥረቱ ሌላው ችግር ምናምን የሚለው ይህን አሁን እርሱ ያሉትን መረጃ ካለማወቅ ይመስለኛል። አሁን እንግዲህ ሌላው እንዴት ይመለሳሉ የሚለው ነው። በእርግጥ ብዙ ነገር ተጽፎበታል። እናንተ ብዙ የምታውቁት ነበረ። ስፔስኤክስ ሁለት ቀንሷል ወደሊልክ ካሰበው ይመስላል በነዛ ቦታ ለመተው እስቲ ያን እንዴት ይመለሳሉ የሚለውን ነገር ነው። እስ እንግዲህ ለኤጀንሲው ውሳኔዎች በቅርብ ስብሰባ ነበረ እኛ ጋር የናሳው መላ አድሚኒስትሬተር ቢል በተገኙበት እንግዲህ ስብሰባውም የኮንፈረንሱ ዋና አላማ ምንድነው? ምን አይነት ሜጀሮችን እንውሰድ ወይም ምን እናድርግ የሚለውን ነው ውሳኔ ለመስጠት ነበረና፣ እንግዲህ ሀይ ኦፊሻል ነበሩ ስብሰባ ላይና እና ምንድን ነው የተወሰነው፣ ስፔስ ኤክስ ወደ ምድር እንዲመልሳቸው ያኛው ደግሞ የስታር ላይነሩ ደግሞ ሴፕቴምበር ወይም ደግሞ ሴፕቴምበር አምስት ወደ ምድር እንዲመለስ እና ደግሞ እንግዲህ እስኪመለስ ድረስ ብዙ ዳታዎችን አሁንም ናሳ የሚሆን ቦይንግ ዳታዎችን ከዛ ከስታርላይነሩ እየሰበሰቡ ነው። ምድርም እስኪደርስ ድረስ እንደገና ደግሞ ሪንትሪው ምን አይነት ችግር ሊፈጥርበት እንደሚችል ባዶውን ማለት ነው የሚመለስ ቬክሉ እንግዲህ ብዙ ሚሊዮን ብር ዶላሮች ወጡበት ነው። እንግዲህ ሴፍሊ ምድር ያልፋል ብለን ነው እንግዲህ ተስፋ የምናደርገው ምንድነው አሁን የተወሰነው በቃ እንግዲህ ስፔስ ኤክስ ክሩ ድራገን ሚሽን አለ ያ ሚሽን ፌብሩዋሪ ላይ ነው እንግዲህ የሚሆነው እና አራት ሰዎችን ነበር ኖርማሊ ይዘው የሚሄደው እና ከአራቱ ሁለቱ ሲት ባዶ ትቶ እነሱን ከደረሰ በኋላ እንዲመለስ ተወስኗል። ይሄ እንግዲህ ለቦይንግ ራስ ምታት ይሆናል ብዬ ገምታለሁ። እኔ የራሴ ገምት ነው። ምክንያቱም ሁለቱ ካምፓኒዎች መካከል በጣም ክስም የተደራረጉበት ጊዜ አለ። ከዚህ ቀደም ቦይንግ ስታር ላይነርን ለማምጠቅ የተደረጉ ሁለት ሙከራዎች መክሸፋቸውን ተከትሎ ነበር ባለፈው ግንቦት ወር መጨረሻ ወደ ህዋ መምጠቅ የቻለችው። ቦይንግ በጠፍር መስክ ብቻ ሳይሆን ከቅርብ ጊዜ ወዲህ በሰራቸው አውሮፕላኖች ላይ ጭምር እክል በመከሰቱ እንዲከሰከሱና የሰው ሕይወትም እንዲጠፋ ምክንያት ሆኗል። የኢንዶኔዥያው ላየን ኤር እና የኢትዮጵያ አየር መንገድ ይገለገሉባቸው የነበሩ ሁለት ቦይንግ 737 ማክስ 8 አውሮፕላኖች በጥቂት ወራት ልዩነት ተከስክሰው በድምሩ 346 ሰዎች ሕይወታቸውን ማጣታቸው አይዘነጋም። ባለፈው ታኅሳስ መጨረሻ ላይ አንድ ንብረትነቱ የአላስካ አየር መንገድ የሆነ ቦይንግ 737 ማክስ 9 አውሮፕላንም በአየር ላይ ሳለ በሩ ተገንጥሏል። ከጥቂት ሳምንታት በፊት ከቦይንግ ዋና ሥራ አስፈጻሚነት የለቀቁት ዴቪድ ካልሁን ከዩናይትድ ስቴትስ ምክር ቤት አባላት ዘንድ ቀርበው በተጠየቁበት ወቅት ከፍተኛ ትችትና ጥያቄዎችን አስተናግደዋል። ወደ ህዋ የሚደረጉትን ጉዞዎች ወደሚመለከተው ወጋችን ስንመለስ የጠፈር ምርምር ባለሙያዎቹ በች ዊልሞር እና ሴቷ ጠፈርተኛ ሱኒ ዊሊያምስ በዓለም አቀፉ የህዋ ጣቢያ በሚያደርጉት ቆይታ ሥራ ፈጥተው አልተቀመጡም። ቀድመው ጣቢያውን ቤታቸው ያደረጉትና ከተለያዩ ሀገራት የተወጣጡትን ባለሙያዎች የምርምር ሥራ ያግዛሉ። በተጨማሪም ዓለም አቀፉ የህዋ ጣቢያ የሚያከናውናቸው በርካታ ስራዎች ስላሉት ተጨማሪ ባለሙያዎች መኖራቸው አይጠላም። ምናልባትም ለባለሙያዎቹ ችግር ሊሆን የሚችለው ለዘጠኝ ቀናት ጉዞ ወጥተው ቢያንስ ለስምንት ወራት ሊቆዩ መሆኑና ከቤተሰብና ከሌላም ማኅበራዊ ጉዳይ ጋር የተገናኘውን ሕይወታቸውን ማስተጓገሉ ይሆናል። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ። ከአሜሪካ ድምፅ ዋሽንግተን ዲሲ የአመቱ የመጨረሻዋ ቀዳሚ መሰናዷችንና በመከታተል ላይ የምትገኙት በጳጉሜ ሁለት ሁለት ሺ አስራ ስድስት ዓመተ ምሕረት ከዚህ በመቀጠል እስከ ፍጻሜ ድረስ ያለውን የአየር ሰዓት እንግዲ ወልዴ ከሙዚቃ ቃና ጋር ይጠብቃችኋል። ጤና ይስጥልኝ። እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማመሸው እንግዲህ ወልዴ ነኝ። እትቱ በረደኝ በቀን በፀሐይ ናፍቆትሽ ክረምቱን ይዞት ገባ ወይ ስፍስፍ አልኩኝ ባንቺ ሰውነቴም ካደኝ በልብ ያለ ነገር በሰው አፍ ላይ ይዳኝ። ለዛሬ የሙዚቃ ቃና የመጀመሪያ ምርጫ ነው። ዳዊት ጽጌ ይቀጥላል። i said. say deeper so die ጽጌና መስግነን ወደ አንድ በባስተን የሚኖር ወዳጄ ምርጫ እንሄዳለን። ፒያኖማን የመጀመሪያውን አልበም ሲያወጣ የሙዚቃ ኩባንያው በፈጠረው ስህተት ምክንያት ስኬታማ ያልነበረው ቢሊ ጆል በብስጭት ኩባንያው የሚገኝበትንና የትውልድ ስፍራውን ኒውዮርክ ጥለቆ ወደ ካሊፎርኒያ ይሄዳል። በዛም በአንድ ቡና ቤት ፒያኖ በመጫወት ለተወሰነ ጊዜያት ያሳልፏል። ሚስቱም በቡና ቤቱ ልዩ ክፍል አስተናጋጅ ነበረች። ቢሊ ጆል በቡና ቤቱ ቆይታው የዘወትር ደንበኞቹንና በስፍራው የሚሰሩትን ሰዎች ሁኔታ በመታዘብ ፒያኖማን ብሎ ለሰየመው ለዚህ ተወዳጅ ዘፈን ግጥም ጻፈ። በሙዚቃው የሚጠቀሱት ገጸ ባህርያት በወቅቱ ቢል በሠራበት ቡና ቤት በሚመጡ ደንበኞችና ሠራተኞች እውነተኛ ታሪክ ላይ የተመሠረቱ ናቸው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ የምቆየው። sun in the sky You know how I feel በቅድሚያ ጋያና እንግሊዛዊው ሳይግራንት ተጫወተው፣ ከዛም እነ ኒና ስሞንን ጨምሮ ሌሎችም ዝነኛ ዘፋኞች ተጫውተውታል። የምጋብዛችሁ ካናዳዊው ማይክል ቡብሌ የተጫወተውን ነው ፊሊንግ ጉድ And I'm feeling good. I'm feeling good. Fish in the sea, you know how I feel. River running free, you know how. I I'm on a tree, you know how I feel. It's a new dawn, it's a new day, it's a new life for me, and I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having you know what I mean. Sleep in peace when day is done. That's what I mean. And the old world is a new world. ፊሊንግ ጉድ እንደ ስሙ የጥሩ ስሜት ዜማ ነው። አዲስ ንጋት፣ አዲስ ቀን፣ አዲስ ሕይወት፣ እናም ጥሩ ስሜት አለኝ እያለ ነበር ካናዳዊው ማይክል ቡብሌ። በተለይ ቆየት ያሉ ተወዳጅ ዘፈኖችን እንደገና ነፍስ ዘርቶ በመዝፈን ይታወቃል። ከንቅልፌ አልወድም የማኪ ኬቢ ድንቅ ሥራ ነው። ዜማ ብስራት ሱራፌል፣ ግጥም ኢዩኤል ብርሃኑ እንኳን ላካፍልህ፣ ለእኔም አልበቃኸኝ፣ ከእንቅልፌ ቀስቅሰህ በፍቅር አነቃኸኝ። እንኳን ላካ

ማኪ ኬቢ የነበረች አድማጮች። ሂፕስ ዶንት ላይ የኮሎምቢያዊቷ ሻኪራ አንድ ቁጥር ተወዳጅ ዘፈን ነው። በዋይክለፍ ዣን ታጅባ ያቀነቅነችውን ለሚጋብዛችሁ If this is perfection. We need a whole club, Why the Guilty a musical transaction. Refugees our hips don't lie. i Shakira Baru. Groom dancing me, ሰማቻችን፣ በሙዚቃ ቃና መሰናዶው ዘና እንዳላችሁ ተስፋ እናደርጋለን። ለሁላችሁ መልካም አዲስ ዓመት፣ መልካም ሰንበትን እየተመኘን እዚ እንሰናበታለን እንሰናበታለን። የደንገረመ መሰናዶውን በመምራት አልባ ከበደ፣ በዋና አዘጋጅነት ንጉሱ ታምሬ፣ መርሃ ግብሩን በማቀናበር ከመላው የአሜሪካ ድምፅ ባለሙያዎች ጋር አብረናችሁ ቆይተናል። ሰላም ጤና ስጥልን ደናደሩ